የአሜሪካ ድምጽ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19፣ በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። በምናደረጋቸው ዝግጅቶች አማራው ብቻ ሳይሆን ሌላውም ሀገር ወዳድ ኢትዮጵያዊ ገብቶ ሀሳቡን ስለ እኛ ትግል የሚሰማውን ስሜት ቢነግረን ማወቅ ያለብን ትችቶች ካሉ እንደሱን ብናገኝ ጥያቄዎችን ብንጠየቅ አዲስ ምልከታና እይታ የሚያሳይንም ከሆነ እሱን እንደ ግባት ብናገኝ ይበልጥ እንድንጠነክር ያደርግናል። ስለዚህም ለሁሉም ክፍት ነው መድረካችን። ለኢትዮጵያ ቀና የሚያስብ ለአማራ ሕዝብም ወዳጅ የሆነ ማንኛውም ሰው ኤቨንታችን ላይ ሊገኝ ይችላል። ጥያቄም ካለው ቻሌንጅ ማድረግ የሚፈልገው ነገርም ካለ እሱንም እንዲያነሳ እድል እንሰጣለን። የአማራ ብሔራዊ ንቅናቄ አብን አዲሱ ሊቀመንበር አቶ በለጠ ሞላና ፓርቲውን ከምስረታው ጀምሮ ለሁለት አመታት የመሩት የቀድሞ ሊቀመንበር ዶክተር ደሳለኝ ጫኔ ናቸው። የስቱዲዮ እንግዶቻችን ነበሩ። አብረውን ያመሻሉ። የፕሮግራሙ አዘጋጅና አስተናጋጃችሁ ጽዮን ግርማ ነኝ። ጤና ይስጥልን። እንደምናመሻችሁ እሁድ የካቲት 6 2012 ዓ ም ነው። አሁን የሰዓቱን ዋና ዋና የዓለም ዜና እናስቀድም። እንደምናመሻችሁ፣ አድማጮቻችን ዜናውን የማንብላችሁ አዳንች ፍሳዬ ነኝ። ኢትዮጵያ ውስጥ ኮሮና ቫይረስ ተገኘበት ከተባለው ሰው ጋር የተነካኩ ሶስት ሰዎች ኮሮና ቫይረስ እንደተገኘባቸው መረጋገጡን የኢትዮጵያ የጤና ጥበቃ ሚኒስቴር ባወጣው መግለጫ ጠቁሟል። ሙክታር ጀማል ዝርዝር ዘገባ ያሰማናል። የጤና ሚኒስትሯ ዶክተር ሊያ ታደሰ ስም ያረፈበት መግለጫ እንዳስታወቀው ምርመራ ተደርጎላቸው የኮሮና ቫይረስ ከተገኘባቸው ሰዎች ውስጥ ሁለቱ የአርባ አራት ዓመትና የአርባ ሰባት ዓመት ጃፓናውያን ዜጎች ሲሆኑ አንደኛው ደግሞ የአርባ ሁለት ዓመት ኢትዮጵያዊ ዜጋ መሆኑ ተገልጿል። ሁሉም ቫይረሱ የተገኘባቸው ሰዎች በአዲስ አበባ ስራ የሚሰሩ መሆኑም በሚኒስትሩ መግለጫ ተጠቅሷል። በዚህ ሂደት 117 ሰዎች ለብቻ ተለይተው ክትትል እየተደረገባቸው መሆኑ ታውቋል። በተለይ የጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ከ አዲስ አበባና ኦሮሚያ ብሔራዊ ክልላዊ መንግስት ጤና ቢሮዎች ጋር በመሆን ከግለሰቡ ጋር የተለያዩ ግንኙነቶች ነበራቸው የተባሉ ሰዎች ላይ ክትትል እየተደረገ መሆኑንም ተናግረዋል። ይህንኑ ተመልክቶ የጠየቅናቸው የኦሮሚያ ጤና ቢሮ ምክትል ኃላፊ ዶክተር አብዱልቃዲር ገልገሎ ከግለሰቡ ጋር የተለያዩ ግንኙነቶች የነበራቸው ሰዎች በተጨማሪም ክትትል እየተደረገ መሆኑን ተናግረዋል። ማን እየት ነበር? ማንጋ ነበር ተብሎ ትሬስ እየተደረገ ነው። ኮንታክት ትሬሲንግ ማለት ነው። ሳሁን አንድ ቀን ነው ወደ ኦሮሚያ የሄደው። ልክ በአዳማ አቋርጦ ነው ወደ ኤራርሲ አካባቢ ሄዶ የተመለሰው። ሰውየው ምን ነበር የትምህርትን ጉዳይ ሲከታተል ነበር። በአሁኑ ሰዓት የመጀመሪያው ታማሚ በጥሩ ሁኔታ ላይ የሚገኝ ሲሆን በለይቶ ሕክምና መስጫ ማዕከል ውስጥ ክትትል እየተደረገለት መሆኑን የሚኒስትሩ መግለጫ አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር፣ እናመሰግናለን። በተያያዘ ዜና ኮሮና ቫይረስ ይኖርበት ይሆናል ተብሎ የተጠረጠረ አንድ ግለሰብ አዲስ አበባ ውስጥ ከሌሎች ተጠርጣሪዎች ጋር ወደ ማቆያ ቦታ ሲወሰድ ትናንት ወደ ወሎ ማምለጡ ተነግሯል። መስፍን አራጌ ዝርዝር ዜናውን አድርሶናል። አረብ ሀገር እንደቆየና የቫይረሱ ምልክት ታይቶበታል የተባለው ግለሰብ አዲስ አበባ ውስጥ ወደ ተዘጋጀ ለይቶ ወደ ማቆያ ቦታ እየተወሰደ ሳለ ማምለጡን የለጋምቦ ወረዳ ዋና አስተዳዳሪ አባተ አረጋ ይናገራሉ። ያለው ጥርጣሬ ምንድን ነው? ልጁ ከአረብ ሀገር የተመለሰ ልጅ ነው። ስለዚህ ከአዲስ አበባ ቀጥታ ወደዚህ እየመጣ ነው ተብሎ ወደ እኛ የሚገባውን አዲስ አበባ ንባ ማታ ላይ በቁጥጥር ስራ ውለን ነው ፍተሻ እንዲደረግ አደረግን። አጋጣሚ ሆኖ ማታ እኛ ጋር ተመድቦ የመጣው አባስ ላይ ውስጥ አላገኘ ነው ልጁ። ከዛ በኋላ ዛሬ ጠዋት ላይ ከኋላ ተከትሎ መጥቶ ስለ ነበረ ከአዲስ አበባ የመጣው ዶክተር እሱ ባለ በት መኪና በሳይንት መኪና ነው ተሳፍሮ ሲገኝ ሲመጣ ወደ ገነት አካባቢ ላዳ የምትባለው አካባቢ ላይ የተያዘው ወለቃ አካባቢ የሚባለው ቦታ ላይ ዶክተሩ የሚያውቀው ስለነበረ እዛው በአጋጣሚ ተያዘ። ልጁ ግለሰቡ በለጋምበ ወረዳ ዜሮ አንድ ቀበሌ የሰላም በራ አካባቢ ነዋሪ እንደሆነ በተለያዩ ድረገጾች ላይ የወጡ መረጃዎች ያመለክታሉ። ግለሰቡ ተሳፍሮበታል የተባለው አውቶቡስ ውስጥ የነበሩ ተሳፋሪዎችንም በተመለከተ አስተዳዳሪው ተከታዩም ብለዋል። ልጁ ሳይንቱ ባሱ ውስጥ ስለነበረ የነበረው በርካታ ሰዎች አሉ፣ አብረው ስለዚህ፣ ልጁ ከሰዎቹ ተገንጥሎ ወደ አዲስ አበባ እንዲሄድ የተደረገበት ሁኔታ ነው እያለ አሁን ያለው ነገር ግን ባሱ ውስጥ የነበሩት ወደ ሳይንስ ሄዱ የነበሩ ሰዎች ደግሞ መኪናው ተመልሶ ወደ አገስታ ካምፕ ላይ ይቀመጥ የሚል ነገር ስለነበራቸው ያ ደግሞ ያዘጋጀ ነው ቦታ የለም እስካሁን ድረስ ገና። ስለዚህ እሱን ደግሞ አሁን የተደረገው ከላይ ከአሉት አካላት ጋር እየተደዋወሉ ነው እነዚህን አብሯቸው የነበሩትን ባሱ ውስጥ የነበሩትን ሰዎች ምን እናድርጋቸው የሚል ንግግር እየተደጋገር ነው ገና። ግለሰቡ ምልክቶቹ ታዩበት ማለት በቫይረሱ ተይዟል ማለት አይደለም። ከዚህም ቀደም በርካታ ሰዎች የሰውነት ሙቀት መጨመ መርና መሰል ምልክቶች የተገኙባቸው ለይቶ ማቆያ ስፍራ ተወስደው ከቫይረሱ ነፃ መሆናቸው ይታወቃል። እውነቱም ይህ ሆኖ ሳለ አንዳንድ ማህበራዊ ድረ ገጾችና የመንግስት የመረጃ ተቋማት በገጾቻቸው ይዘውት የቀረቡት ዘገባ ከማረጋጋት ይልቅ ህዝብን ወደ ጭንቀት ውስጥ የሚያስገቡ ኃላፊነት እየጎደለው ተግባር ነው ያሉት ደግሞ የደቡብ ወሎ ዞን ጤና መምሪያ ኃላፊ አቶ አንተነህ ደመላሽ ናቸው። ኮሮና ኬዝ አይደለም ገና፣ ሰስፔክትር ኬዝ ነው፣ ጠርጣሪ ነው። የተወሰነ ምልክት ስላሳየ አረብ አገር ነበረ ልጅ ነው እና ደስ ሲሉ ከአምቡላንስ አምልጦ ነው የጠፋው። ይዟን ልጁ አሁን ሊመለስ ነው ከቀዲሳ ሄዶ ሳምት ህዝቡ በተረጋጋ መንፈስ ተጠርጣሪ እንጂ ኬዝ አይደለም። የለጋምቦ ወረዳ ዋና አስተዳዳሪ ማምሻውን ባደረሱን መረጃ መሰረት ከጠርጣሪው ግለሰብ ተሳፍሮበት በነበረው አውቶቡስ ውስጥ የነበሩ ሰባ አራት የሚደርሱ ሰዎች በቦሩ ሜዳ ወደሚገኘው ለይቶ ማቆያ ስፍራ እየተወሰዱ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍንን ለዘገባው እናመሰግናለን። በከንቲባው የሚመራ የኮሮና ቫይረስን ስርጭት የሚከታተል ግብረ ኃይል ማቋቋሙን የድሬዳው አስተዳደር አስታውቋል። ወደ አስተዳደሩ በባቡርና በአይሮፕላን የሚገቡ ተጓዦች ላይ ምርመራ እየተደረገ መሆኑን የጤናው ቢሮ የገለጸ ሲሆን ለይቶ ማቆያና ሕክምና መስጫ ማዕከላትም እየተዘጋጁ መሆናቸውን ገልጿል። የአስተዳደሩ ጤና ቢሮና የፌዴራሉ የህብረተሰብ ጤና ኢንስቲትዩት ትላንት ለጋዜጠኞች በጋራ የሰጡትን መግለጫ የተከታተለው አዲስ ቸኮል ዘገባ አጠናቅረዋል። የአስተዳደሩ ጤና ቢሮ ምክትል ኃላፊ አቶ ዩሱፍ ሰይድ በሰጡት መግለጫ የኮሮና ቫይረስ ወደ ድሬዳዋ ሊገባ የሚችልባቸው መንገዶች በራስ አቅምና ከሶማሌ ክልል ጋር በመተባበር በየዕለቱ ምርመራ እየተደረገባቸውን ብለዋል። ቀድሞ ይህ ከደረሰን ጀምሮ በርካታ ዝግጅቶች እየተደረጉበት ሁኔታዎች አሉ። በተለይ ምድር ባቡር አካባቢ ላይ በርካታ ሰው ኃይል ያለበት አካባቢ ላይ ዳይሊ ስክሪን እየተደረገ አለ። ሌላ ደግሞ ኤርፖርት ዳይሊ ስክሪን እየተደረገበት ሁኔታዎች አሉ። ደወን ላይም አካባቢም ቲም አለ። እዛ ምስክርን የምደረገበት ሁኔታው አለ። ወጪ አለም ሁ እስከዛ ድረስ ደንቲምም ከሶማሌ ክልል ጋር በመሆን ስራው እንዲጀመር እናዘጋግርም እንዲሰራ የተደረገበት ሁኔታዎች አሉና እዛ አካባቢ ላይ በተለይ አቅጣጫዎች ሰው ሊገባ ይችላል የሚለው ሀሳቦች በሙሉ ስክሪን የሚደረጉበት ሁኔታዎች አሉ። ከከተማዋ መግቢያ ብሮች ባሻገር የኢንዱስትሪ ፓርኩ ላይም የምርመራ ስራዎች እንደሚሰሩም አቶ ዩሱፍ አስታውቀዋል። ወደ ኢንዱስትሪ ፓርኩ አዲስ የሚመጡ ቻይናውያንን የመነጠል ስራ ና በሲሲኢሲሲ ሆቴል ተለይተው እንዲቆዩ የማድረግ ስራም እየተሰራ ነው ብለዋል። ኮሮና ምናልባት ድሬዷ ቢከሰት በድሬዷ የሚገኙ የመከላከያ ሆስፒታል ለዚህ ዝግጁ መሆኑን ና በቀጣይም የፈረንሳይ ሆስፒታልም ዝግጁ እንደሚደረግ አቶ ዩሱፍ ገልጸዋል። መሸፈኛና ንጽህና መጠበቂያ የመሳሰሉ ቁሳቁሶችን በበቂ ሁኔታ አቅርቦቱ የለም ያሉት ምክትል ቢሮ ኃላፊው ይህ ግን ቻይናን ጨምሮ በሁሉም ሀገራት የሚታይ ነው ብለዋል። ቫይረሱ ድሬዷ ከገባ አቅርቦቱን መጨመር ይቻላል ያሉት አቶ ዩሱፍ በዋናነት ግን ህብረተሰቡ ተረጋግቶ የመከላከያ መንገዶችን አውቆ ራሱ መጠበቅ ላይ እንዲያተኩር ጥሪ አቅርበዋል። የፌዴራል የህብረተሰብ ጤና ላቦራቶሪ ምርምር ድንገተኛ አደጋዎች ቅኝትና ምላሽ ዋና የስራ ሂደት መሪ የሆኑት አቶ ኢብራሂም አብዱልሀሚድ በበኩላቸው ሚዲያዎች ለህብረተሰቡ የሚያስተላልፉት መረጃ አላስፈላጊ ጭንቀትን የሚፈጥር ወይም መዘናጋትን የሚያሳድር እንዳይሆን አደ ተሰራ ብለዋል። ሳቢያን ሆስፒታል አንድ ታማሚ ኮሮና ይዞታል የሚል ሐሰተኛ ሉባልታ በመነገሩ የህክምና ባለሙያዎች ሳይቀር ተደናግጠው ነበር ያሉት አቶ ኢብራሂም ለህብረተሰቡም ሆነ ለህክምና ባለሙያዎች በቂ ግንዛቤ በማስጨበጥ ረገድ እስካሁን ሲሰሩ ከነበሩ ስራዎች ባሻገር በቀጣይም ተጨማሪ ስራዎች ይሰራሉ ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስን ለዘገባው እናመሰግናለን። ደቡብ ኮሪያ በርካታ የደቡብ ምስራቅ ክፍለ ሀገሮችን በኮሮና ቫይረስ የተጎዱ መሆናቸውን በመግለጽ ልዩ የቀውስ ቀጠና በሚል ሰይማቸዋለች። በዚህ መልክ የገንዘብ እርዳታና ሌላም አስፈላጊ ረድኤት ለማግኘት ያስችላቸዋል። ብዙውን ጊዜ እንዲህ አይነት ምደባ የሚደረገው ከባድ ነፋስ የተቀላቀለበት ጎጂ ዝናብ ሲኖር፣ የጎርፍ መጥለቅለቅና ሌላ ብሔራዊ ቀውስ ሲከሰት ነው። ደቡብ ኮሪያ 8162 የኮሮና ቫይረስ በሽተኞች አሏት። አውስትሬልያ መላ ወደ ሀገሪቱ የሚጓዙ መንገደኞች ለ14 ቀናት ራሳቸውን እንዲያገሉ አስታውቃለች። ከውጭ ሀገራት ወደቦች አውስትሬሊያ የገቡ የመዝናኛ መርከቦች በግዛቷ እንዳያርፉ እንደማትፈቅድ ገልጻለች። የሀገሪቱ ጠቅላይ ሚኒስትር ስካት ሞሪሰን እርምጃው የተወሰደው ኮሮና ቫይረስ በሀገሪቱ እንዳይዛመት ለመቅታት ነው ሲሉ ዛሬ አስታውቀዋል። ስፓኝ በበኩሏ በአውሮፓ እየተዛመተ ያለውን የኮሮና ቫይረስ መስፋፋትን ለመገደብ 46 ሚሊዮን የሚሆን ህዝቧ እንቅስቃሴን በጥብቅ እንደምትገድብ ትላንት ቅዳሜ ገልጻለች። ኢጣሊያ ካደረገችው ጋር በሚመሳሰል መልኩ በሀገሪቱ ለሁለት ሳምንታት ያህል እንቅስቃሴ እንዳይኖር የማድረግ እርምጃ እንደምትወስድ አስታውቃለች። ስፓኝ ውስጥ ከ5700 በላይ የቫይረሱ በሽተኞች እንዳሉ ተገልጿል። በ24 ሰዓታት ውስጥ 1500 ተጨማሪ በሽተኞች ተገኝተዋል። የሞቱት ሰዎች 196 ናቸው። ፈረንሳይም ቫይረሱን ለመገደብ አዲስ እገዳዎች ደንግጋለች። የጎብኚዎች መስህብ የሆኑትን አይፍል ታወርና ሉቭር ቀድመው ተዘግተው ነበረ ከዛም ጀምሮ ግን ከዛሬ ጀምሮ ግን ሰዎች ሊሰበሰቡባቸው የሚችሉ ቦታዎች ሁሉ እንደሚዘጉ ባለስልጣኖች አስታውቀዋል። ዩናይትድ ስቴትስ ደግሞ በ አውሮፓ ላይ የደነገገችው የአይሮፕላን በረራ መጠን አስፍታ ብሪታንያንና አይርላንድን እንዲያቅፍ አድርጋለች። በመጨረሻም አፕል የተባለው የቴክኖሎጂ ኩባንያ ለቀጣዮቹ ሁለት ሳምንታት በዓለም ዙሪያ ያሉትን የንግድ መደብሮችን እንደሚዘጋ ትላንት አስታውቋል። ይህን እርምጃ የሚወስደው የኮሮና ቫይረስ መስፋፋት ስጋት እያሳደረ በመሆኑ ነው ሲሉ የአፕል ዋና ስራ አስፈጻሚ ቲም ኩክ ትላንት ገልጸዋል። ከሰፊው ቻይና ውጭ ያሉትን መደብሮችን ሁሉ ለሁለት ሳምንታት ያህል እንዘጋለን ብለዋል። ባለፈው ዓርብ ባወጡት መግለጫ ኦንላይን የሚሸጡ ሱቆች ግን ክፍት ይሆናሉ፣ አፕል ስቶርም ጭምር። ከትላንት አንስቶ በዓለም ዙሪያ ከ145,000 በላይ የሚሆኑ ሰዎች በቫይረሱ ተይዘዋል። የሞት ሰዎች ብዛትም ከ አምስት ሺህ አራት መቶ በላይ መሆኑ ተገልጿል። ዩናይትድ ስቴትስ ውስጥ ከሁለት ሺህ በላይ የኮሮና ቫይረስ በሽተኞች እንዳሉ ታውቋል። አምሳ ደግሞ ኮሮና ቫይረስ ጋር በተያያዘ ህመም ህይወታቸውን አጥተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ22 ሜትር ባንድ በ13860 ኪሎ ሄርዝ በ25 ሜትር ባንድ በ11720 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ዩ24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ የካቲት ስድስት ኦገስት 2012 ዓ ም ምሽት ፕሮግራም ነው። አብራችሁን ቆዩ። የመጀመሪያው መሰናዷችን ውይይት ነው። ከጥቂት ቀናት በፊት ከኢትዮጵያ የመጡ ሁለት እንግዶችን ለማብራሪያ ስቱዲዮችን ጋብዘን ነበር። የአማራ ብሔራዊ ንቅናቄ አብን አዲሱ ሊቀመንበር አቶ በለጠ ሞላ እና ፓርቲውን ከምስረታ ጀምሮ ለሁለት አመታት የመሩት ዶክተር ደሳለኝ ጫኔ ለጥያቄዎቻችን መልስ ሊሰጡን ስቱዲያችን ተገኝተው ነበር። በፖለቲካ ፓርቲያቸው ዙሪያ ሰፋ ያለ ውይይት አድርገናል። ለዛሬ ከውይይቱ የመጀመሪያውን ክፍል እናስደምጣችኋለን። ወደ ውይይቱ እንግዶቻችንን እናስተዋውቃችኋለን የአማራ ብሔራዊ ንቅናቄ አብን የቀድሞ ሊቀመንበር ወይም ፕሬዚዳንት ዶክተር ደሳለኝ ጫኔ እንዲሁም ደግሞ አዲስ የተመረጡት የአሁኑ ሊቀመንበር አቶ በለጠ ሞላ ናቸው። እዚህ ስለተገኛችሁ ለጥያቄዎቻችን ማብራሪያ ሊሰጡ ስቱዲዮችን ስለመጣችሁ በጣም እናመሰግናለን በተመልካቾቻችን እና በሬዲዮ ፕሮግራም አድማጮቻችን ስም አብሬያችሁ የምቆየው ደግሞ ይህንን ፕሮግራም በመምራት ጽዮን ግርማንኝ ኤልያስ አስማረ ቴክኒኩን በማቀናበር አብሮን ይሆናል። በድጋሚ ሁለታችሁም ፈቃደኛ ሆጣናችሁ ስለመጣችሁ እያመሰገንን ወደ ውይይታችን እንገባለን። ውይይታችንን ከመጀመራችን በፊት እስቲ ወደ ስራ ና ወደ ትምህርታችሁ ዶክተር ዙር ደሳለኝ አሁን የትምህርት ዝግጅቶን ና የስራዋን ያስተዋውቁን። የትምህርት ዝግጅቴ መጀመሪያ ሞር የሶሻል ሳይንስ ተማሪ ነው የነበርኩት። ኢኮኖሚክስ እና ሂስትሪ የመጀመሪያ ዲግሪዎች ነበሩኝ። በኋላ ወደ ናቹራል ሳይንሱ ሂጄ ማስተርስ እዚህ አሜሪካን ሀገር ኒውዮርክ የሚገኝ ኮርኔል የሚባል ዩኒቨርሲቲ እሱ ኢንተግሬትድ ዋተርሸድ ማኔጅመንት የሚባል ልቻለሁ። ዜን ፒኤችዲ ደግሞ ባህርዳር ፖሊቴክኒክ ኢንስቲትዩት የሚባል ፖሊ የሚባለው የሲቪልና ውሃ ትምህርት ቤት ከኮርኔል ዩኒቨርሲቲ ጋር ጋራ የሚሰጡት የፒኤችዲ ፕሮግራም አለ። ኢንተግሬትድ ዋተር ማኔጅመንት ነው። ሪሰርቾች ማስተምረው አሁን ሃይድሮሎጂ፣ ድሮት ፍለድ ማኔጅመንት እና ከዚህ ጋር የተያያዘ ሳይንስ ነው። ባህር ዳር ዩኒቨርሲቲ ረዳት ፕሮፌሰር ነኝ። በእርግጥ ወደ ፖለቲካው ከመግባት በፊት አንድ ተቋም ነበረ፣ የአደጋ መከላከልና ምግብ ዋስትና ጥናት ተቋም የሚባል የዛ ምክትል ዲን ሁኝ የምነው እየሰራው ወደ ፖለቲካው ጆይን ያደረግኩት እና አሁንም እኔ በአዲስ አበባ ዩኒቨርሲቲ የፍልስፍና ትምህርት ክፍል ባልደረባ ነኝ። የመጀመሪያ ዲግሪን በፍልስፍና በ1997 ዓ ም ጨርሼ 99 መጨረሻ ላይ ወደ አውሮፓ ሄጄ በኖርዌይ ና ስዊድን በአፕላይዴቲክስ የሁለተኛ ዲግሪ ትምህርት ተከታትዬ ወደ ኢትዮጵያ ተመልሼ በ2003 ላይ ሌላ በፊሎሶፊ እንደዚሁ ተጨማሪ ሁለተኛ ዲግሪ አጥንቻ ያለው አሁን የሶስተኛ ዲግሪ የጥናት የምርምር ስራ ላይ ነው ያለሁትኝ በዚሁ በፍልስፍና እዛው አዲስ አበባ ዩኒቨርሲቲ። እንግዲህ ሁለታችሁም የትምህርት ዝግጅታችሁ ከፖለቲካ የራቀ ነው። ምናልባት የእርስ እንግዲህ ፍልስፍና ስለሆነ ትንሽ የመቀራረብ ነገር አለው፣ የእርስ ደግሞ ሙሉ ለሙሉ ሩቅ ነው እና የፖለቲካ ዝግጅታችሁ ስላል ወደ ፖለቲካ ፓርቲ የማቋቋም የመመስረትና የመሳተፍ ሁኔታ ለመግባት ስትወስኑ ከየት ነው የፖለቲካውን ዝግጅት ያነሳችሁት? ከየቱ ጋር ተነሳችሁ? ባለፉት ዓመታት በአማራ ሕዝብ ላይ ሲደርስ የነበረው ጉዳይ በጣም እንዲሁ ዝም ብለን የምንተወው ነገር አልነበረም እና በተለያየ መንገድ ሕዝባችን ላይ ሲደርስ የነበረውን ነገር እያመን ነበር። ብዙዎቻችን አብንን መመስረት ስናስብ ከዛም በፊት የነበረን እንቅስቃሴ ነው። ሶሻል ሚዲያ ላይ የአክቲቪዝም ስራ እንሰራ ነበር። በተለያየ መንገድ በሚደረጉ እንቅስቃሴዎች ውስጥ እንሳተፍ ነበርና ህዝባችን ያለበትን ችግር ለመቅረፍ ያ ብቻ በቂ እንዳልሆነ እየተረዳን ስንመጣ ምን ማድረግ እንችላለን መወያየት ጀመርንና አሁን ባለው ሁኔታ የአማራ ህዝብ ሚስ ያደረገውና ያጣው ነገር አታግሎ ለመብቱን ማስከበር የሚችል ነጻነቱን ማስከበር የሚችል እና በኢትዮጵያ ፖለቲካ ውስጥም የአማራን አሻራ ማኖር የሚችል የፖለቲካ ድርጅት የለውም ህዝባችን። ስለዚህ አንድ የአማራ ድርጅት መመስረት መቻል አለብን ብለን ወደዛ ድምዳሜ ደረስንና አብንን ለመመስረት መገናኘት ጀመርነ መሀል ላይ አስቸኳይ ጊዜ አዋጅ በነበረበት ሰዓት ነበር የምንገናኝ የነበረው። ታሰርነ ትንሽ ተደበደብነ ምናምን እና በኋላ ከተፈታን በኋላም አብንም መመስረት ቻለ። እንግዲህ እሱን ጊዜ እኛም በዘገባችን ዳሰ ነው እንደነበር ትዝ ይለኛል። አንድ ሶስት አመት ሆነው ይመስለኛል፣ ሁለት አመት ከምናምን እዛን የጀመረው ማለት እንችላለን ኦፊሻሊ። ከዛ በፊት በእርግጥ ወደ ስድስት ወር ሰባት ወር የሚሆኑ የዲስካሽኖች ብሬንስቶርም የማድረግ ሰዎችን የመፈለግ ኔትወርክ የማድረግ ስራዎች ከጀርባ ሲሰራ ነበር። ኦፊሻሊ ግን ያኔ ስንታሰር ነው የመጀመሪያውን ስብሰባችን ያደረግነው ዲስከስ ለማድረግ ማለት ነው። የሚጨምሩት ነገር አለ እዚህ ላይ? ምናልባት አንድ ነጥብ ይኖር ይሆናል። ፖለቲካ የተለየ ኤክስፐርቲዝ ይፈልጋል የሚል እምነት የለንም። የተለየ ኤክስፐርቲዝ አይፈልግም። ስለዚህ አብንን የመሰረትን በአብን የፖለቲካ ትግል ውስጥ የምንንቀሳቀስ ሰዎች ከተለያየ ፕሮፌሽናል ባክግራውንድ የመጣንን ዋናው ነገር እንዳልኩት ኤክስፐርቲዝ በተለየ ሁኔታ አይጠይቅም። የሕዝቡን ሁኔታ ግን መረዳትን ይጠይቃል። ሀገራችን የገባችበትን ሁኔታ መረዳትን ይጠይቃል። ላለፉት በርካታ ዓመታት የአማራ ልጆች ተደራጅተው ትርጉም ያለው የፖለቲካ ትግል ማድረግ ባለመቻላቸው በአማራዊነት መስመር የህዝባቸውን እጣ ፈንታ ሌሎች እንዲወስኑት ሆኖ ቆይቷል እና ያ ደግሞ ህዝባችንን ከፍተኛ ዋጋ በማስከፈሉ ይህንን ዝም ብለን እያየን የምንሄድበት አግባብ ትክክል ስላልሆነ፣ የሚጠይቀውን መስዋዕትነት ለመክፈል ዝግጁ ሆነን የአማራ ልጆች ከተለያየ ቦታ ያለን ተጠራርተን ሀሳብ አውጥተን ተመካክረን የህዝባችንን ሁኔታ ለመቀየር እንዲሁም አጠቃላይ ሀገራችን ሁኔታ በበጎ ለመቀየር የሚያስችለንን የተደራጀ የፖለቲካ ትግል ማድረግ አለብን ብለን ለዛም ፈለገ መስዋዕትነት ለመክፈል ተዘጋጅተን የአማራ ብሔራዊ ንቅናቄን እውን አድርገናል እና እንደሚታወቀው ላለፉት ሁለት ዓመታት በኢትዮጵያ የፖለቲካ ዳ ላይ ትርጉም ያለው አስተዋጽኦ ለማበረከት በበጎ መልኩ አስተዋጽኦ ለማበረከት ችለናል ገፍተን ለወደፊት አጠቃላይ የኢትዮጵያን መልክ በበጎ ተጽዕኖ ለመፍጠር ለመቀየር የሚያስችለንን ስራ እየሰራን ነው። እንግዲህ በዚህ ሁኔታ ላይ ነው ያለ ውይይታ ወደ ክርክር ወይም የጥያቄ አተካሮ ላለመውሰድ ወደ ሌላ አሻግረዋለሁ ውይይቱን። ፖለቲካ የተለየ የሆነ ኤክስፐርቲዝ ወይም የተለየ የሆነ እውቀት ክህሎት ይፈልጋል ከሚል አይደለም ጥያቄውን ያነሳሁት። ምንድን ነው የፖለቲካ ሰዎች አስተያየት በሚሰጡበት ጊዜ በተለይ እንደ ኢትዮጵያ ያለ ውስብስብ የሆነ የፖለቲካ ችግር ከፊት ለፊቷ የተጋረጠባት ህዝቦቿም በዚህ ውስብስብ ችግር ውስጥ ያሉ ሲሆን በእድሜ በሰል ያለ በትምህርት እውቀት የካበተ ልምድ ያለው በፖለቲካው ደግሞ ብዙ ነገሮችን ያለፈ ነገሮችን ማገናዘብ የሚችል ከልምድም በእውቀትም በክህሎትም በልምድም የዳበረ ልምድ ያለው ሰው ቢሆን ይመረጣል የሚሉ አሉ። ነገር ግን ደግሞ ልክ እርሶ እንዳሉት አይ የሀገሪቱን ሁኔታ መረዳት የቻለ የሀገሪቱን ሁኔታ በጥልቀት ያወቀ ፖለቲካ ውስጥ ተሳትፎ አስተዋጽኦ ሊያበረክት ይችላል፣ ወጣት እንደውም ወደፊት ለፊት መምጣት አለበት ብለው የሚከራከሯሉ እና የእናንተን ዝግጅት ለማወቅና ለሚመለከተን ለሚያደምጠን ሰው ለማሳወቅ ጥያቄውን አነሳሁት እንጂ ያስፈልጋል መከራከሪያ ከማምጣት አይደለም። ወደ ውይይታችን እንደው ከማለፋችን በፊት የመጣችሁበት ጊዜ የኮሮና ቫይረስ አሜሪካንን በስጋት የወጠረበት እንደውም አሁን ስትገቡ በር ላይ መጨበጡላት የተነፈገበት የተነፋፈገበት ጊዜ ላይ የመጣችሁትና ይሄ ስጋት እናንተም ላይ ስጋት አሳደረባችሁ? እንዴት አያችሁት? ወይም ከኢትዮጵያ የመጣችሁት ሁለት ሶስት ቀናችሁ ነው፣ እና ሁለት ሶስት ቀናችሁ ነው። ስጋቱ እንዴት ነው? ኢትዮጵያ ያለው ስጋት እና እዚህ ያለው ስጋት፣ እስከ ጉዞ ማድረግ እስከምንነሳ ጊዜ ድረስ አሜሪካ የሚያን ያክል ስጋት አልነበረም፣ አሁን ባለበት ደረጃ የሚዲያም አጀንዳም አልነበረም። ኢትዮጵያ ውስጥ ምንም ኢሹም አልነበረም፣ ብዙ ኢሹ አልነበረም። እና ዛሬ እዚህ ከመግባታችን በፊት አገር ቤት ቫይረሱ መገኘቱን የተነገረበት እዚህም ከደረስን በኋላ ደግሞ ትልቅ ፐብሊክ ኮንሰርን መሆኑን አይተናል። ግን ደግሞ ስቲል ከመጣንባቸው ዓላማዎች አንጻር ምን መስራት እንችላለን፣ ምን ማድረግ እንችላለን የሚለውን ከብሔራዊ አስተባባሪ ኮሚቴው ጋር ዲስከስ እያደረግን ነው። በግል ያን ያክል ብዙም አልሰጋንም። ያው የሚደረጉ ጥንቃቄዎችን ግን እያደረግን ነው። የምናደርጋቸው ዝግጅቶችን ላይ ስብሰባዎች ላይ የሚገኘው ወገናችን ለዛ ተጋላጭ እንዳይሆን ምን ማድረግ አለብን የሚለውንም እየተመካከርን ነው ማለት ነው። አቶ በለጠ፣ አዎ እንግዲህ ሶሻል ሚዲያ ላይ በጣም ከፍተኛ የሆነ ጩኸት ፈጥሯል። እንዲሁም ሚኒስትሪ ሚዲያዎች በከፍተኛ ሁኔታ ሽፋን ሰተውት የያዙት ጉዳይ ነው እና እንደተባለው በአጭር ጊዜ ውስጥ በርካታ የዓለማችንን ሕዝብ ማዳረስ የሚችል ቫይረስ ስለሆነ ለዓለም ሕዝብ የጤና እክል ሆኖ ዛሬ ላይ ያለ አንድ ሰፊ አጀንዳ የሆነ ጉዳይ ነው። ግን ደግሞ ስንሰማ የሁለት ፐርሰንት ሞት እንዳለ ለኢንፌክት ያደረጋቸውን ሰዎች በዛ ደረጃ እየጎዳ ለሞት እየዳረገ እንደሆነ ስንሰማ በተጮለት በተሰጋበት ልክ አደጋ ያለውም እንዳልሆነ የሚመስል አይነት መልእክት እየሰማን ስለሆነ ከባለሙያዎች መንግስትም የተለያዩ ሀገራት መንግስታትም ጉዳዩን በሲሪየስሊ ስለያዙትኝ በቶሎ መፍትሄ ይገኝለት ይሆናል የሚል ተስፋ አለን። ከዛ ውጭ ግን እንደ ማንኛውም በሽታ እንደ ማንኛውም በሽታ ስጋት ሳይሰማን የሚቀርብበት ሁኔታ ሊኖር አይችልም እና ቶሎ መፍትሄ ተገኝቶለት ይሄ ስጋት ከዓለም የሚርቅበት ሁኔታ እንዲፈጠር እንመኛለን። እርሶ የፓርቲው ሊቀመንበር ሆነው በቅርብ ነው የተመረጡት። ዶክተር ደሳለኝን ደግሞ የቀድሞ ሊቀመንበር ናቸው። ሁለታችሁ የመጣችሁት እንግዲህ ስራ አስፈጻሚ ውስጥም የሉም። ዝርዝሩን ሳይሆንና ሁለታችሁ የመጣችሁት ለምንድን ነው? እሳቸው ልምድ ለማካፈል ነው ልምድ ልውውጥ ለማካፈል ነው። ይሄ ጉዞ ከታቀደ ቆይቷል። ዶክተር ደሳለኝ ሊቀመንበር እያለ የተጀመረ ጉዞ ነው። በእርግጥም ከአመት በፊት የዚህ ጉዞ እቅድ ነበርና በወቅቱ ቪዛ አመልክተን ብዙዎቻችን አላገኘንም። ዶክተር ደሳሌን ብቻ ነበር ያገኘው። ግን ብቻውን መምጣት ሰፊ ስራ ስለሆነ እዚህ ብቻውን መምጣት አልቻለም። ስለዚህ ቆይተን በቅርብ ጊዜ እኔ ሳመለክት መለክት ቪዛ ጥያቄ ተቀባይነት ስላገኘ ተቀባይነት ሲያገኝ ደግሞ እንደ አጋጣሚ ሆኖ ይህን ትራንዚሽን ፈጽመን ስለነበር ጣኑ ቀድሞ ባደረግነው ዝግጅት ነው፣ በአዲስ ፕሮግራም አይደለም። ኮቪድ አስራ ዘጠኝ ወይም ኮሮና ቫይረስ አሁን እንደተነጋገር ነው፣ በተለይ እዚህ ዩናይትድ ስቴትስ ውስጥ ብዙ መስሪያ ቤቶችን እያዘጋ ነው። ሰዎች ደግሞ ሰብሰብ ብለው ቁጥሩ ከፍ ያለ ሰዎች ተሰብስበው እንደዚህ አይነት ዝግጅቶችን እንዳያደርጉ የሚከለክሉ ነገሮችም እየወጡ ነው እና ከዚህ አንጻር የመጣችሁበትን ጉዳይ ለመከወን እንቅፋት አይሆንባችሁም? ያሰባችሁት የተዘጋጃችሁት ነገር አለ? ክደው አስበናቸው የነበሩ በአስር ከተሞች አካባቢ ዝግጅቶችን እናደርጋለን እና በአማካይ ስድስት መቶ ሰባት መቶ ሰው ሊገኝባቸው የምንችሉ አዳራሾችን ከዛም በላይ ነበር አስበን የነበረው እና ትላንት ከሰዓት ከብሔራዊ አስተባባሪ ኮሚቴያችን ጋር አንዳንድ ስቴቶች ላይ ለምሳሌ ሲያትል ከ250 ሰው በላይ መሰብሰብ አይቻልም፣ ባንድ አዳራሽ እና ለምሳሌ ሲያትሉን ኤቨንት ከዛ በላይ ሰው ይገኛል ተብሎ ስለሚታሰብ በሁለት አዳራሾች ማድረግ ይቻላል ወይ፣ ሌሎችንም ጉዳዮች ሌሎችንም አማራጮች እያሰብን ነው። አንደኛው አላማችን ግን የድጋፍ ቡድኖችን መመስረት ስለሆነ እና ኦልሬዲ የተጀማመሩ ስራዎች ስላሉ የድጋፍ ቡድኖቻችን እንመሰርታለን። ፓብሊክ ኤቨንቶቻችን እና ታውን ሆል ሚቲንጎቻችን እንዴት እናደርጋለን የሚለውን እሱን እያየን ኮሚኒኬት ነው የምናደርገው። የፈንድሬዚንግ ሀሳብም ነበረን። የፈንድሬዚንግ ኤቨንቶችንስ እንዴት ማድረግ ይቻላል የሚለውንም እንዲሁ እየተመካከርንበት ነው። በቀጣይ ቀናት በተከታታይ በተለያየ መንገድ ለ እዚህ ላለው ህዝባችን እዚህ ላለው ወገናችን ኮሚኒኬት የምናደርገው ነው የሚሆነው። ዴፊኒትሊ ያልተጠበቀ ነገር ነው። ሌሎች ከተሞች አውሮፓ፣ እስራኤል በተለያዩ አካባቢዎች ያደረግናቸው ኢቨንቶች በጣም ብዙ አማራም ሌሎች ወገኖቻችንም የተሳተፉበት ነበር። እዚህ ደግሞ በጣም ብዙ ህዝብ የሚኖርበት ስለነበር ትልልቅ ጋዘሪንጎችን ነው አስበን የነበረው፣ ግን ስቲል እንዴት ወደፊት እንቀጥላለን የሚለውን እናያለን። ዲሲ ላይ ነገ ማታ ስብሰባ አለ። የዲሲ ኢቨንታችን እሱን ጋይተን ቀጣይ ኤቨንቶች እንዴት ይሆናሉ የሚለውን እናያለን ማለት ነው። አሁን ወደ አስር አካባቢ ከተሞችን ነው የምናዳረሰው ብለዋል እሳቸው። በዚህ አስር ከተሞች ውስጥ አማራም የሆነውን ሰው ብቻ ነው የምንሰበስቡት። የአማራ ብሔራዊ ንቅናቄ በቀዳሚነት የአማራ ድርጅት ነው። ይሄ ግልጽ ነው። ለአማራ ህዝብ ጥያቄዎች ጥያቄዎች ያሉት የአማራ ህዝብ እነሱን መሰረት አድርጎ ህዝቡን ለማታገል የተፈጠረ የፖለቲካ ድርጅት ነው። ግን ደግሞ ሁሉም ኢትዮጵያኖች ተቀራርበው ቢነጋገሩ ቢወያዩ ብዙውን የሀገራችን ችግር እንፈታለን የሚል ጽኑ እምነት አለን። ስለዚህም የንግግርን ሁኔታ ያን መንፈስ የምናደንቅ ነን። ስለዚህ እኛ መዳረሻችንም ኢትዮጵያ ነች። ሰላማዊ ኢትዮጵያን ኩነት የሰፈነባት ኢትዮጵያን ማየት ፍላጎታችን ነው። ለዚያም ተፈጻሚነት ትግል እያደረግን ስለሆነ በምናደርጋቸው እርምጃዎች፣ በምናደርገው ጉዞ ላይ ጉዞ ስልሽ የፖለቲካ ጉዞ፣ አጠቃላይ ሌላውንም ሰፊውን ኢትዮጵያዊ ተደራሽ እሱን ለመድረስ ስራዎችን እንሰራለን እና በምናደርጋቸው ዝግጅቶች አማራው ብቻ ሳይሆን ሌላውም ሀገር ወዳድ ኢትዮጵያዊ ገብቶ ሀሳቡን ስለ እኛ ትግል የሚሰማውን ስሜት ቢነግረን፣ ማወቅ ያለብን ትችቶች ካሉ እነሱን ብናገኝ፣ ጥያቄዎችን ብንጠየቅ፣ አዲስ ምልከታና እይታ የሚያሳይንም ከሆነ እሱም እንደ ግባት ብናገኝ ይበልጥ እንድንጠነክር ያደርገናል። ስለዚህም ለሁሉም ክፍት ነው መድረካችን፣ ለአማራው ብቻ ሳይሆን የኢትዮጵያን አንድነት ለሚፈልገው ሁሉ፣ ሰላሟን ለሚፈልገው ሁሉ ስመቱ ገንቢ የሆነ አስተያየትና ትችት ቢሰጠን የፕሮግራማችን ተሳታፊ ቢሆን ቢደግፈንም በእርግጥ የምንመኘው ጉዳይ ስለሆነ ለዛም ክፍት ነው የሚሆነው። በእርግጥም እስከዛሬ ዛሬ ባደረግ ነው የሁለት ዓመት ጉዞ ከሞላ ጎደል ሁለት ዓመት መተናል። በዛ ጉዞ ላይ እኛን ይደግፍ ከነበረው ሕዝብ ውስጥ አማራ ያልሆነውም በርካታ እንደሆነ ይህን ማስገንዘብ ፈልጋለሁ። የሞራል ድጋፍ ስናገኝ ቆይተናል። የትኛው የህብረተሰብ ክፍል እንደሱ አይነት የሞራል ድጋፍ እንደሰጣችሁ መረጃን ማግኘት ይጠይቃል። ምክንያቱም የአማራ ብሔራዊ ንቅናቄ አብን ብሎ ከነስሙ በአማራ ብሔር ላይ መሰረት አድርጎ የተቋቋመ ድርጅት ስለሆነ አሁን እሳቸው አቶ በለጠ እንዳሉት ለሁሉም ኢትዮጵያውያን ክፍት ነው። ሌሎች መተው አስተያየት ሊሰጡን ይችላሉ ነው ባልተጠቀሰበት፣ ባልተጠራበት ለምሳሌ የአማራ ብሔራዊ ንቅናቄ ከተባለ የአማራ ድርጅት ነው እና ባልተጠራበት ሁኔታ እንዴት ብሎ ነው መቶ አስተያየት ሊሰጣቸው እና ሊካፈል ጥሩ ጥያቄ ነው። ባይዘው ጽዮን ለአብን ብቻ አዲስ አይደለም። ለምሳሌ የመላው አማራ ድርጅት የሚባለው ፕሮፌሰር አስራት ይመሩት የነበረው ድርጅት ጊዜ በጣም ብዙ የደቡብ አካባቢ ያሉ አፋር ከሶማሌ የነበሩ ኢትዮጵያውያን በአባልነት ይሳተፉበት ነበር። እኛም ጋር ደቡብ፣ ቤንሻንጉል ጉሙዝ፣ ኦሮሚያ የተወሰኑ አካባቢዎች ከሁለት ብሔር የተወለዱ ወይም አማራ ያልሆኑ ግን ደግሞ የአማራ ትግል ፍትሐዊ ነው ኢትዮጵያን የማዳንም ትግል ነው እና ሊደገፍ ይገባል ብለው የሚያስቡ ፎርመል የተቀላቀሉ ጥቂት አባላት እንዳሉ እሱን መግለጽ እፈልጋለሁ። የአማራ ትግል ብዙ ወንድሞቻችን በበጎ የሚታይ ነው፣ አማራ ባልሆኑ ወንድምእህቶቻችን በበጎ የሚታይ ነው። ፍትሐዊ ጥያቄዎች አሉት፣ ፍትሐዊ መሰረቶች አሉት ተብሎ ይታያል ብለን እናስባለን ና ከዚህ አንጻር ለኢትዮጵያ ቀና የሚያስብ ለአማራ ሕዝብም ወዳጅ የሆነ ማንኛውም ሰው ኤቨንታችን ላይ ሊገኝ ይችላል። ጥያቄ የምካለው ቻሌንጅ ማድረግ የሚፈልገው ነገር የምካለ እሱንም እንዲያነሳ እድል እንሰጣለንና እሱ በራሱ ችግር አለው ብዬ አላስብም። የኢትዮጵያ ትልቁ አካል ነው አማራና የአማራን መጠንከር የአማራን ተደራጅቶ ትግል ማድረግና መብቱ ማስከበር ከኢትዮጵያዊነት ጋር የሚደረግ የትግል አካል ነጥለን አንመለከተውም እኛ። እና ኖራለሁ ብዬ አላስብም። አንዳንድ ምላሽ ስትሰጡ አሁን ለምሳሌ ኖራል ነው የሚል ነገር አልተጠቀምኩም እና እንዴት ባልተጠራበት። ጥሪያችን ለሁሉም ነው፣ አለየንም፣ አማራውን ብቻ አልጋበዝንም እና እንዴት ባልተጠራበት ይመጣል የሚለውን ሀሳብ ያመጣሁት ከስማችሁ ጀምሮ፣ አንድን የተወሰነ አካባቢ በደንብ የለይ ስሙ እምልሽ በኢትዮጵያ ፖለቲካ ውስጥ አንቺ መቼም ትረጃዋለሽ ብዬ አስባለሁ። ህገ መንግስቱ በብሔራችን ነው የሚያውቀን። ማህበረሰባዊ ማንነትን መሰረት ያደረገ ነው። ባንኮች በብሔር የተደራጁበት የቢዝነስ ተቋማት፣ ፖለቲካ ፓርቲዎች፣ ሚዲያዎች፣ ሁሉም በብሔር በሚበየንበት ሁኔታ እንደ ህዝብ የመጨረሻ ገቢ ነው። ወደዚህ ወደዚህ ኢንጌጅመንት እና ማድረግ ስለነበረብን ያደረግነው ነው። ያ ማለት ግን ሌሎች ከአማራ ውጭ ያለው ወገናችንንም ድምፅ አንሆንም፣ ለእሱ መብት አንታገልም ማለት አይደለም። እሱን የቡራዩ ጭፍጨፋ ጊዜ በግልጽ መግለጫ ወጠን ድጋፍ በአካል ይዘን ተገኝተናል። ለገጣፎ መፈናቀል ሲኖር ሌሎች ጌዲዮ ወደ ዝርዝር ጉዳዮች ላይ በኋላ እንመጣበታለን እና በዛ በዛም ከአማራው ዘለል ራዕይ እንዳለው እሱንም ልገልጽ ፈልጌ ነው። ወደ ዝርዝር ጉዳዮቹ እንመጣበታለን። ምክንያቱም አንዳንዶቹ ጉዳዮች ጉዳዩ የሚመለከታቸው ሰዎች በአካል አጠገባችን በሌሉበት መከራከር፣ መነጋገር በማይችሉባቸው ሁኔታዎች ያሉትን ነገሮች አናነሳቸውም እና ድርጅታቸውን የተመለከቱት ውይይት ላይ ብቻ እናተኩራለን። አሁን ዶክተር ደሳለኝ እንዳሉት የመጨረሻ ገቢዎች ነን ለብሄርተኝነቱ የሚል ነገር አንስተዋል እና እንደውም አስተያየት የሚሰጡ ሰዎች የአማራ ብሄራዊ ንቅናቄ አብን ነው የብሄርተኝነት መሶብ ከተነሳ የመጣ ነው ብዙ ሰዎች የብሄር ማቀንቀን የብሄር ጉዳይ አሰልችቷቸው ለኢትዮጵያ የሚያዋጣ አይደለም አደገኛ መንገድ ነው ብለው በመሪ ደረጃ ሳይቀር ይህንን የብሄር ጉዳይ መግፋት በጀመሩበት ሰዓት ወይም ማውገዝ በጀመሩበት ሰዓት ነው አብን የመጣና አዲስ የብሄርተኛ አቀንቃኝ የሆነው። ደግሞ የአብን ለየት የሚያደርገው አማራ በሚል ብሔር የሚጠሩ ሰዎች ወይም በዛ የሚገለጹ የማህበረሰብ ክፍሎች በቁጥር ከብዙ ሚሊዮን በላይ የሆኑ ህዝብ በተለያየ የአገሪቱ ክፍል ባሉበት ሁኔታ አንዳንዶቹም አማራነታቸውን ወይም የአማራ የሚባለውን ስለ ልቦና የሌላቸው በሚኖሩበት አካባቢ ስነ ልቦናን የተላበሱ ሰዎች ህዝቦች ባሉበት ሁኔታ አብን መጥቶ ይሄንን ሀሳብ ሲያነሳ ልክ እንዳልኩት መሶቡ ከተነሳ በኋላ ካለቀ በኋላ ያመጣው ስለሆነ ገዢ ሀሳብ አይደለም ብለው አስተያየት የሚሰጡ የሚከራከሩና የሚሟገቱ አሉ። የእናንተን ሀሳብ የሚያጣጥሉ ነው። ሰዎች አሉ ምን ሀሳብ አላችሁ እዚህ ላይ ምን አስተያየት ይሰጣሉ እስቲ አቶ በለ ጥያቄን ስላስረሰምኩት ይቅርታ ምክንያቱም ሰዎች የሚያነሱትን ሀሳብ አንድ ላይ ጨምቆ ለማቅረብ ካደረግኩት ጥረት የመጣ ነው ና እስቲ እዚህ ላይ አስተያየት ይስጡ አድማጮች ውይይቱ አልተቋጭም ሰፋ ያለ ነው ሁለተኛውን ክፍል ሰሞኑን ይዘን እንመለሳለን። በተጨማሪ ግን ፌስቡክ ና ድረ ገጻችንን ብትጎበኙ ሙሉን በምስል የተደረገ ውይይት ታገኛላችሁ። ዝግጅቶቻችንን ከዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዶት ኮም ወይም በእጅ ስልኮቻችሁ ቪኦኤ ዳት ሆርን ዶት ሞቢ ላይ ማዳመጥ ትችላላችሁ። በፌስቡክ አት ቪኦኤ አማሪክ በትዊተር ሃሽታግ ቪኦኤ አማሪክ ብላችሁ ተከተሉን፣ ተነጋገሩ። ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በአጭር ሞገድ በአስራ ዘጠኝ በሀያ ሁለት ና በሀያ አምስት ሜትር ባንድ እንዲሁም በናይል ሳ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት ተኩል እስከ ምሽቱ ሁለት ሰዓት በ19 ና በ49 ሜትር ባንድ አጭር ሞገድ በ6080 ና በ15580 ኪሎሆርትዝ የምናስተላልፍላችሁን ጋቢና ስርጭት እንድታዳምጡ እንጋብዛለን። እንዲሁም ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በመካከለኛ ሞገድ በ1431 ኪሎሆርዝ ላይም አለን። ጽዮን ግርማ ነኝ አብሬያችሁ ያለሁት። አሁን ወደ ቀጣዩ ዝግጅታችን ከማለፋችን በፊት በአንድ ሙዚቃ እረፍት እናደርግ። ብሩክታዊት ጌታሁን ቤቲጂ ጋቢና ቪኦኤ ለተሰኘው የወጣቶች ፕሮግራማችን ሀገሬ ስትል ያዜመችውን ዜማ ጋብዛ ነበር። እስቲ ግብዣዋን ለእሁድ ምሽት አድማጮችም እናደርገው

ልብ የሚሰርቅ ነው ወይ አገር ማለት እዚህ ስ ብቻ ነው የሞቱለት የተፎቀረው የተለቀሰው የአባቶቻችን

ይዘው እያመሰገንን ወደ ተከታዩ ዘገባ እንለፍ። በአማራ ክልል ሰሜን ሸዋ ዞን ሞረትና ጅሮ ወረዳ በነዋሪ ከተማ ከ20 ዓመት በላይ አገልግሎት ሲሰጥ በቆየ የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን አጥቢያ ላይ የደቦው ጥቃት መድረሱንና ሶስት ምዕመናን መጎዳታቸውን የቤተ ክርስቲያኒቱ ፕሬዚዳንት መጋቢ ይል ማዋቂ ለአሜሪካ ድምጽ መግለጻቸው ይታወሳል። በጥቃቱም ቤተ እምነቱ ሙሉ በሙሉ መቃጠሉንና ሶስት ሰዎች ደግሞ በድብደባ መጎዳታቸውን ተናግረው ነበር። በሌላ በኩል ጉዳዩ በሚገባ እየተጣራ ነው ሲሉ ጥቃት መድረሱን ያረጋገጡት የወረዳው አስተዳዳሪ አቶ ተሾመ ተገኝ የተጎዳ ሰው ግን የለም ሲሉ የመጋቤ ይል ማዋቂያና ቤቱታ ማስተባበላቸው አይዘነጋም። የሰው ህይወትም የጠፋ ነገር የለም። በአካል ጉዳት የደረሰ ነገር ምንም ነገር የለም። የሰው እጅ ጠርቅ ምንም የተነካ ነገር የለም። አይደለም ሰው አካል ስጋ ላይ ያረፈ ነገር ይቅርና ሶስት ሰዎች ተጎድተው ሆስፒታል ተኝተዋል ብለውን ነበረ። መጋቤ ከውሸትም በላይ ውሸት መረጃ ነው። አቶ ተሾመ የተጎዳ ሰው ካለ ፎቶ ያሳዩን ሲሉም ተናግረው ነበር። ደብረ ብርሃን ነዋሪ እንደሆኑና በአማራ ክልል የሙሉ ወንጌል ቤተ ክርስቲያን አገልጋይ እንደሆኑ የተናገሩት ወይዘሮ ዘውዲቱ ዓለም ሰገድ ከነዋሪ ተጎድተው የመጡትን ሰዎች ደብረ ብርሃን ሆስፒታል አስገብተው እንዳሳከሟቸው ገልጸዋል። አሳከምኩ እኮ ትላንትና፣ ሁለቱም እዚህ ደብረ ብርሃን ሆስፒታል አሳክሜያለሁ። አንደኛው በጣም ትልቅም ሰውን ስለሆኑ አዲስ አበባም ስለሆኑ ቤተሰቦቻቸው እንዲታከሙ ልቅ ያለው ደብረ ብርሃን የታከሙት ማንና ማን ናቸው አያለው ማሞ እሺ ብርሃኑ ተስፋዬ ምንድን ነው ጉዳታቸው እጃቸው ተሰብሯል በዱላ ማለት ነው ሁለቱም ሁለቱ እጃቸው ተሰብሯል አንደኛው በተለይ አያለው የሚባለው መሀል አናቱ ላይ ግርግሪቱ ላይ ነው የመቱትና እንግዲህ ያው አሁን ማክሰኞ ደግሞ እንደገና እናየዋለን ስላሉ የማክሰኞ ውጤት ነው የምንጠብቀው። እስከዚያው አሁን ይህ በጀሶ ታስራ ልጃቸው ሁለቱም ልጃቸው ማለት ነው ሰውነታቸው በጣም ቆስሏል። በድንጋይና በጠፊ የተነሳ ማለት ነው ጀርባቸው፣ ምናምን የተላከልኝ ፎቶ አለ። ፎቶ አንደኛው ከውስጥ ቢጫን የለበሱት አንደኛው ደግሞ ሰማያዊ መስመር መስመር ነው የለበሱት። ልክ ነው? አዎ አዎ አዎ አዎ አያለው የሚባለው ቢጫ የለበሰው ነው። ሰማያዊ የለበሰው ደግሞ ብርሃን ይባላል። ብርሃን የሚባል አይነት በሞረትና ጅሩ ወረዳ በነዋሬ ከተማ መጋቢት አንድ ቀን ሁለት ሺ አስራ ሁለት አመተ ምህረት የኢትዮጵያ ሙሉ ወንጌል ቤተ ክርስቲያን በደቦ ጥቃት በፈጸሙ ሰዎች ምክንያት መቃጠሉንና ሰዎች መጎዳታቸውን ለሬዲዮ ጣቢያችን መግለጻቸው አይዘነጋም። በተጨማሪም በከተማው የሕክምና አገልግሎት ለመስጠት ወደ ቦታው አቅንተው የነበሩና ለሶስት ቀናት ያህል ሕክምና ሲሰጡ የነበሩ አስራ ሰባት የውጭ ሀገር ዜጎችና ና አንድ መቶ የሚሆኑ የሀገር ውስጥ የሕክምና ባለሙያዎች የሕክምና አገልግሎት ሲ ሲሰጡበት የነበረው ድንኳን ጥቃት እንደደረሰበት የወረዳው አስተዳዳሪ አቶ ተሾመ ተገኝ አረጋግጠው ነበር። በነዋሪ ከተማ ተወልደው ማደጋቸውን የገለጹት አቶ አሰፋ ሰይፎ የተባሉ ግለሰብ በከተማው ተፈጠረ ያሉትን አስረድተዋል። ሰፋ ያለ ቃለምልልስ አድርገንላቸው ነበር። ወረዳው ላይ ነዋሪ ከተማ ላይ ማህበረሰቡ ህክምና ግልጋሎት ለመስጠት ህገ እዛ ከገባ በኋላ የነበረው የስምምነት ሰነድ ላይ ፍትሀዊ ሁሉንም የሚያማከለ በሆነ መንጦ የሕክምና አገልግሎት የወረዳውን ማህበረሰብ ከሶ ለመምጣት ነው የግብረሰናይ ድርጅት ዋና አላማ። ወደ ወረዳው የሄደበት ተከትሎ ወረዳው ላይ ሄዶ የሚያስፈልጉ ማረፊያ ካምፖችን የሕክምና ቦታዎችን ከወረዳ ከሚመለከታቸው የተለያዩ አካላት ጋር አመቻቸው ከጨረሰ በኋላ የህክምና አገልግሎቱን ጀምሯል። በቦታው የህክምና አገልግሎቱ ከተጀመረ በኋላ አንዳንድ ችግሮች መታየት ጀመሩ። ችግሩ መንስኤው ምንድነው? በወረዳው በጤና ጣቢያው ጋር ነው የህክምና አገልግሎት መስጠት የጀመረውና ከህክምና አገልግሎት ከሚሰጥባቸው ድንኳኖች ጎን ላይ የእምነት ማራመጃ ሌላ ድንኳን ሰርተው ነበር እና ህክምና አገልግሎት ማህበረሰቡ ካገኙ በኋላ ወደዛ ድንኳን እንዲገባና የሃይማኖት ትምህርት እንዲሰጠው እየተደረገ ነበረ። ከህገ መንግስትም አንጻር ህጋዊ አይደለም። ይህን የተመለከቱ አካላት ይህ አግባባዊ እንዳልሆነም አካላት እንዲሁም በወረዳውም አካላት ለማሳወቅ ሞክረዋል። ከአንድ ጊዜም ሁለት ጊዜ ደብዳቤ አስገብቶ ይህ ስህተት እንደሆነ የመጣበትን አላማ ብቻሳቸው መሄድ ሲገባው እንደ አይነት ሃይማኖት ሚሽን መፈጸም እንደሌለበት ይህ በዚህ የሚጠቅም ከሆነ ሌላ ሊያስከትል እንደሚችል ወረዳ ቤተሰነት ለወረዳው አስተዳራ አሳውቋል። ከዚህም ባሻገር በነዋሪ ከተማ የሚኖሩ ሀገር የመረጣቸው ሽማግሌዎች አሉ። ሰበር የሚያስፋልገው የሚያሸማግሉ እነሱ ብንዙ ወረዳው ጋር ሄደው ያለውን ችግር አሳይተዋል። የወረዳውንም ባለስልጣናት ቦታው ድረስ መጥተው እየተበሰመ ያለውን ነገር በደንብ እንዲያዩትና የመንግስት ሁኔታ እንደሆነ እንዲያቆሙ ጭምር ሽማግሌ አሳስቧል። እንግዲህ ሁሉ ተደርገው በአንዳንድ ቸልተኛ በሆኑ የወረዳ አመራር አካላት ችግሩ በአፋጣኝ መንስ አልተሰጠውም። ይኸውም ለመፍትሄ እርምጃ በሁለት ቀናት ውስጥ ሲከናወን የወረዳ አስተዳደር ቀረቡለትን ችግሮች አቤቱታዎችን መሰረት በማድረግ አስፈርታለሁ የሕክምና አገልግሎቱ ብቻ እንዲከናወን አድርጋለሁ በማለት በወቅቱ ሳያስፈርት በመፈቱ ይህ ክስተት ሊከሰት ይችላል። ክስተቱ ሊከሰት ይቻሉ ወረዳው የናስፈርሶ ህዝቡ በሚፈልገው መልኩ አገልግሎት ሚስጥ ባለማድረጉ ምክንያት የወረዳውና አጎራባች ያሉ አካባቢዎች ማህበረሰብ ወረዳው የሚያስፈርስ ከሆነ እኛ የእምነት አገልግሎት የሚሰጥበትን እንኳን እናፈርሳለን ብሎ ወደ ቦታ ወደ ሰዓት የጸጥታ አካላት ጠቅሶ ነበረ። በዛ ሰዓት ማህበረሰቡ እናፈታለን ብላችሁ ካታወቁ ብትሰሩና እና እናፈታለን ብለን ስንመጣ ከሱ የሚፈቱ ከሆነ እናንተ የዚህ ድርጅት ተባባሪዎች ናቸው በማለት ነው እንግዲህ በሳት ወደ ማቃጠል የተሄደው ማለት ነው። የተቃጠለው የሕክምና አገልግሎት የሚሰጥባቸው ድንኳኖች አይደሉም። ይህን አገልግሎት የሚሰጡት ልዑክ ያረፉበት የወረዳው ሁለገብ ስቴዲየም ላይ የጣሏቸው ድንኳኖች አሉ ጊዜ ማረፍ ምንኛ በሳት ሲቃጠሉ ስለዋል። እንግዲህ ከዚህ ጋር ተያይዞ አንድ የወረዳው የሙሉ ወንጌል ቤተ እምነት ላይ የቃጠሎ ሙከራ ተተያይዟል። ለዚህ መሰረታዊ ነገር ይህ ሁሉ ችግር ሲከሰት ችግር እንዲሰፋ የወረዳው ማህበረሰብ እንደነበር በተደጋጋሚ ጥያቄዎችን አንስቷል። ጥያቄዎቹ እንዳይመለሱ አድርጉ የነበሩ የመንግስት ጥቅለኛ የሆኑ ደሞዝ የሚበሉ ነገር ግን ይህንን ተልፎ የፈልጉ የነበሩ የሚሎንጌል ቤተክርስቲያን የሚያገለግሉ ካሰሮች ጭምር የነበሩ በመንግስት መዋቅሮች ያሉ ያሉ። ስለዚህ አፋጣኝ ምላሽ ባለመስጠታቸው የህዝብ ተባባሪ ናቸው በሚል ወጣቱ እና ማህበረሰቡ አገሬ ሆኖ ሙከራ አድርጓል። የታሰቡ ነገር ግን ይህ አግባባዊ ስላልሆነ መደረግ ስለሌለብን የሀገር ልማትሎች ሰው ማለታቸው የተወሰነ ጥቃት እንደደረሰበት ወዲያው ሊቆም ይችላል። እነዚህ የህክምና አገልግሎት ሊሰጡ የመጡ ወደ አካባቢው የሄዱ የህክምና አገልግሎት ሰጪ ቡድኖቹ ህክምና ከሚሰጡበት አገልግሎት ጎን ለጎን ተክለው ነበረ ያሉት ድንኳን ውስጥ ታካሚው ገብቶ እንዲማር የሚያደርጉት። ምን አስገድደው ነበር? ጉልበት ተጠቅመው ነበር? አይ፣ አስገድደው ነው ማለት አንችልም። ነገር ግን ህብረተሰቡን ደካማ ጎኑን አግኝተው በደካማ ጎኑ ነበር ሲገቡ የነበረው። አንደኛ አግባባዊ እንዳልሆነ የሚታወቀው ህክምና የሚሰጥበት ቦታ የመንግስት ጤና ጣቢያ ነው። እዛ ጋ ነው ድንኳኑ የተከለው። ከዚያም በኋላ ህክምና ካገኙ በኋላ ወደዛ አዳራሽ እንዲሄዱ ይደረጉ ነበር። ማህበረሰቡ ደግሞ ሌላ አገልግሎት ያለው እየመሰለው ነበር ሲሄድ የነበረው። በግልጽ የእምነት አገልግሎት የሚሰጥበት እንደሆነ አያውቅም ነበር ማህበረሰቡ። እንዲሁም ደግሞ ከዚህ በተጨማሪ አንዳንድ አካላት ኦፊሻል ባይሆንም የህክምና አገልግሎትም በተሻለ ሁኔታ አታገኙም በሚል ሌላ ኃይለ ቃላትንም ሲናገሩ ነበረ እጅግ ግልጽ በሆነ መልኩ በማስገደድ ሁኔታ ባንለውም ግን የተደረገው ድርጊት አግባባዊ አልነበረም። ግን ማስተማር አንድን ማህበረሰብ፣ አንድ የእምነት ተከታይ ሌላኛውን የማህበረሰብ አስገድዶ ካልሆነ በስተቀረ ማስተማር መብቱ አይደለም። ማስተማር መብት ነው። በወረዳ ዘጠና ዘጠኝ ነጥብ ዘጠኝ ፐርሰንት በላይ የኦርቶዶክስ ተዋህዶ እምነት ባለበት ጥቂት ፕሮቴስታንቶች ይኖራሉ፣ ጥቂት ሙስሊሞች ይኖራሉ። ማህበረሰቡ ተከባብሮ ነው የሚኖረው። ፕሮቴስታንቶችም የሙሉ ወንጌል እምነት ተከታዮች በራሳቸው የጸሎት ቦታ አላቸው፣ ይጸልያሉ። እስካሁን በነበረን ቆይታ ምንም አይነት በእምነት የተነሳ ወረዳችን ላይ እንዲህ አይነት ተከስቶ አያውቅም። የአሁኑ ድርጊት ግን ከዚህ የተለየ ነው። ለህክምና ነው የምንመጣው፣ የህክምና አገልግሎት ነው የምንሰጣቸው በሚል ሽፋን እንዲህ አይነት ድርጊት ሲደረግ ስለነበረና እየተደረገበት ያለው ከህገ መንግስቱም ከሃይማኖትም ነጻነት የሚጣደር ስለሆነ ነው። እንደነገርኩት በጤና ጣቢያ ውስጥ የእምነት አገልግሎት መስጠት ህገ መንግስት አይፈቅድም። ለምሳሌ ይህን የሚያሳኩት የሙሉ ወንጌል እምነት ተከታዮች ከሆኑ የራሳቸው የጸሎት ቦታ አለው ወረዳው ላይ ከህክምና አገልግሎት በኋላ እዚህ ቤተ እምነት ላይ የስብከት አገልግሎት ይሰጣል ብሎ ጥሪ አድርገው ማስተማር ይችላሉ። ነገር ግን እነሱ ያደረጉት ይህን አልነበረም። እዛው የህክምና ቦታው ከህክምናው ጋር የተያያዘ አንድ አይነት አገልግሎት በሚመስል መልኩ ህብረተሰቡን በማታለል ጭምር ነበር ይህን ሲያደርጉ የነበረው። እሺ እንደዛም ከሆነ አስፈላጊውን የህግ ማዕቀፍ እስከ መጨረሻው የህግ ማዕቀፍ ድረስ ሄዶ መጠየቅ ነው እንጂ የሰውን ንብረት ማቃጠልና ሰዎችን መጉዳት ተገቢ ነው? ህገ ወጥ አይደለም? ይሄ ትክክል ነሽ? የሰው ንብረት ማውደም ተገቢ አይደለም። ይህንን ወረዳው ማህበረሰብ በደንብ ጠንቅቆ ያውቃል። ነገር ግን ማህበረሰቡ ችግሩ በሰላማዊ መንገድ ፈታ ረጅም ጉዞዎችን ተጉዟል። በሁለቱ ቀናት ውስጥ ቅድም እንደነገርኩ ማህበረሰቡን በእምነቱ የሚመራው የወረዳ ቤተ ክህነት ሁለት ተከታታይ ደብዳቤዎችን በሁለት ቀናት ለወረዳው አስገብሷል። እየተደረገ ያለው ድርጊት አግባባዊ እንዳልሆነ፣ ማህበረሰቡን ወደ ሌላ ችግር ውስጥ ሊወስድ እንደሚችል ይህንን በፍጥነት ማስቆም እንደሚገባቸው ጋ የሆነ ደብዳቤ አስገብተዋል እንደነበር፣ የሀገር ሽማግሌዎች ማህበረሰቡ የወከላቸው ሲጣላ የሚያስታርቁት የሚያሸማግሉት አባቶች ወረዳው አስተዳርጋ ገብተው ይህንን በአስቸኳይ መቆም እንዳለበትና የችግሩን አሳሳቢነት ለማስረዳት ሞክረዋል። ወጣቶችም ጭምር ይህ ችግር ወደ ሌላ ምትን ከማምራቱ በፊት በአስቸኳይ ወረዳው እንዲያቆም ለወረዳው አሳስቧል። እነዚህን የመፍት ሀሳቦች በእነዚህ ሁለት ጠናቶች በሰላማዊ መንገድ ሄደዋል። ማህበረሰቡ ይህ የማህበረሰቡን ታላቅነት የምንመለከት ምንበትና ምን ያሸንጫዋ እንደሆነ የሚያሳይ ነው። ነገር ግን እነዚህን የመፍት ሀሳቦች በሰላማዊ መንገድ ችግሩ እንዲፈታ ቢጓዙም ከወረዳው አመራር አፋጣኝ ምላሽ ባለመሰጠቱና ጉዳዩ ደግሞ የእምነት ጉዳይ ግልት ጉልትና ሴንሴት የሚያደርግ ስለሆነ ማህበረሰቡን የሚያነሳሳ ጉዳይ በመሆኑ የተነሳ ይህ ነው። ይህ ችግር ሊፈጠር ይችላል እንጂ ማህበረሰቡ በሰላማዊ መንገድ ችግሩ እንዳይፈታ ፈልጎና የሰው ንብረት የማውደም አባዜ ይኖረበት አይደለም። ግን አሁን እንደነገሩኝ ማህበረሰቡ ይህን ያህል እዚያ አካባቢ ላይ እምነት እንዳይሰበክ ምክንያቱም ሰዎች መንገድ ላይም ወጥተው የመስበክ ነጻነት አላቸው። ህገ መንግስቱም ሰዎች የፈለጉትን የማመን የፈለጉትን ትምህርት የማስተማር መብት ይሰጣል እና በጣም ጫና የማሳደር ሌሎች የፈለጉትን ነገር እንዳያምኑ የፈለጉትን ነገር እንዳያመልኩ የመገደብ አዝማሚያ ያለ ይመስላል። ከንግግሮት እንደተረዳሁት ይህ ተገቢ ነው ወይ? የነገርኩ ሳለውት አሁን ከአዲሱ ጋር የሚገናኝ አይደለም፣ አስተረዳሽ ይሆናል እንጂ ይህ ግብረሰና ድርጅት የመጣ ለህክምና አገልግሎት ነው። ይህንንም የወንጌል አገልግሎት የእምነት ማሳሳት ስራ እየሰራ የነበረው ከዚህ የህክምና ግብረሰና ድርጅት ጋር አብሮ የነበረ ነው። አብሮ ተያይዞ የነበረ አብሮ አጠገቡ ክሊኒክ ድንኳን ጥሎ ሲያስተምር የነበረ ነው። ይህ ደግሞ ፍትሀዊና ህገ መንግስትን የጠበቀ ሊሆን አይችልም። በምንም አይነት ካልኩሌሽን አንደኛ ይህ ግብረሰናይ ድርጅት ሲዋል የነበረው የወለታ ሰነድ እጃችን ላይ አለ። የህክምና አገልግሎት ሰጥቶ ሊሄድ ነው እንጂ የእምነት አገልግሎት ሊያፋፋ አይደለም። ሁለተኛ ይህ ድርጅት በወረዳው ላይ ከዚህ በፊት ተከስቶ ስለነበረ ማህበረሰቡ ደካማ ጎኑን ተጠቅሞ እምነቱን ለማስቀየር የተደረጉ ዘመቻዎች ነበር። በአስራዘጠኝ ዘጠና አንድ አመተ ምህረትም ይህ ድርጊት በተመሳሳይ ሁኔታ በወረዳው በነዋሪ ከተማ በፖሊስ ጣቢያ ጽህፈት ቤት ውስጥ በድምፅ በምስል እንዲህ አይነት የእምነት ማስፋፊያ ስራ ሲሰራ ማህበረሰቡን ወዳልሆነ ቀውስ ሰጥቶ እንደነበር እናስታውሳለን። ስለዚህ ይህንን የቀደመን ታሪክ ማህበረሰቡ በደንብ ያውቃል። አሁንም በዚህ ክስተት የህክምና አገልግሎት እንሰጣለን በሚል ማህበረሰቡ መጣ ከህክምናው መለጎን የእምነት ስበት ተካ አይደለም። ስለዚህ ማህበረሰቡ የተጠራበትና ግብረሰማይ ግብረሰማ ድርጅቱ እያደረገ ያለው የነበረው ድርጊት እጅግ የተራራቀ ነበረ እና ይህ ነው እንጂ የእምነት ነጻነትን ለመሰብ አንድ ሰው የማስተማር ባንኪን ለመቃወም የተደረገ ድርጊት አይደለም። እንደዛ ቢሆን ኖሮ የሙሉ ወንጌል እምነት ተከታዮች ቤተ እምነት ሰርተው ጸሎት ሲያደርጉ፣ የትምህርት መርሃ ግብር ሲያከናውኑ ማህበረሰቡ ይከለክል ነበረ። ነገር ግን ይህን አድርጎ ተሰምቶም ታይቶም አይታወቅም። ስለዚህ ከዚህ አንጻር ነው ይህ ሊሆን የቻለው ያልኩት ከተረዳሽ። አሁን እርስ እንዳንድ አንድ ወጣት በሞረትና ና ጅሩ ወረዳ እነዋሪ ከተማ የነጻ ሕክምና አገልግሎት ሊሰጡ የሄዱ ቡድኖች ና የወንጌላውያን ቤተ ክርስቲያን ተቃጠለ ተብሎ ከተማው በእንደዚህ ስሙ ሲጠራ ምን ይሰማውታል? እኔ እንዳንድ ወጣት ያደኩበት የኖርኩበት ማህበረሰብ በክፉ ና በመጥፎ ነገር እንዲጠራ ስሞ አልፈልግም። ነገር ግን አሁን በተደረገው ድርጊት እንዲህ በመሆኑ የአካባቢ ማህበረሰብ ገጽታው እንደዚህ ተቀየረ በሚለው እኔ ብዙም ቅሬታ የለኝም። ምክንያቱም የሄደበት የሰላማዊ መንገድን የተለያዩ የሚዲያ አካላት የሶሻል ሚዲያ አንቂዎች በአግባቡ ዘግበው የህዝቡን ጨዋነት፣ ሰላማዊነትና የሄደባቸውን መንገዶች በደንብ አጉልተው ስላላሳዩ ማህበረሰቡን ወደ ህገወጥነት አይነት እንዲሰረ ያድርገ ይሆናል እንጂ በደንብ ስናየው ግን የሄደበት ሰላማዊ ትግል እና ሰላማዊ መፍትሄ ሀሳቦችን ለማምጣት እጅግ በጣም ረጅም ርቀት በመሄዱና በነኝ ሁሉ መፍትሄ ሳጣ ያደረገው ድርጅት ስለሆነ ያን ያክል ማህበረሰቡን የሚያስተቁር ነገር አድርጓል ብዬ ስለማላምን የተሰማኝ ቅሬታ የለም። ነገር ግን ይህ ነገር ሳይፈጠር በሰላማዊ መንገድ በህጋዊ መንገድ ሳይሰሩ በህገ መንግስት ተጠይቀው ከቦታው መውጣት ይችሉ ነበረ። ለዚህም ደግሞ የወረዳ አስተዳደር አካላት አፋጣኝ ምላሽ ባለመስጠታቸው ይህ በመከሰሱ አዝናለሁ። ነገር ግን ማህበረሰቡ እንደ ማህበረሰብ የሄደበት የሰላማዊ መንገድ ርቀት እጅግ በጣም ብዙና ሊመሰገን የሚገባው ስለሆነ ይህን ሸፍኖ የተፈጠረውን ክስተት ብቻ አጉልቶ ማህበረሰቡ የሄደበት መንገድ ስህተት ነው በሚለው ብቻ ከሄድን ነው ነገሩ ማህበረሰቡን ወደ ማስፈነን የሚገባው እንጂ ነገሮችን በደንብ አድርገን ካየናቸውና በእውነተኛ ሆነን ከፈረጅናቸው ማህበረሰብ ያን ያክል ትልቅ ጥፋተኛ ነው ተብሎ እንትን የሚልበት እይታ የለኝም። በጣም አመሰግናለሁ እግዚአብሔር ስጥልኝ። በሌላ በኩል የቤተ ክርስቲያኒቱ ፕሬዚዳንት መጋቤል ማዋቄ ወጣቶች እንዲህ ካሉ በሃይማኖት መካከል ግጭትን ከሚቀሰቅሱ አድራጎቶች ሊታቀቡ ይገባል ብለዋል። በዚህ ወቅት ላለው ሀገሪቱ እንዳትረጋጋ ህዝብ በሰላም እንዳይኖር ሃይማኖት ከሃይማኖቱ ጋራ እንዲጋጭ የሀይማኖት ጦርነት እንዲነሳ የሚፈልጉ ቡድኖች በኢትዮጵያ ውስጥ በተለያየ መንገድ ይንቀሳቀሳሉ። ይሄ የአገርንም የወጣቶችንም ማንነት የሚያጠፋ እንጂ የሚያለማ ስላልሆነ የሃይማኖት ልዩነቶች ድሮም አሉ በኢትዮጵያ ውስጥ ሰው የራሱን ሃይማኖት ካከበረ በኋላ በጋራ አብረው ይኖራል። ሰው እምነቱን ይጠብቃል፣ የሌላውን ይናከብራል እና የበለጸገችና ሰላማዊት የሆነችን ኢትዮጵያ ለወደፊት ለትውልድ ሰላማዊ የሆነችን አገር ለማስረከብ ወጣቶች ሰከም ብለው የሌላውን ሃይማኖት ማክበር መቻል ይኖርባቸዋል። መቻቻል አስፈላጊ ይሆናል። አንዱ ሌላው በማጥፋት የሚገኝ ድል የለም። በአንዱ ሌላውን ጥቃት በማድረስ ሰላም አይመጣምና፣ እነዚህ በሌሎች የሚገፉ በሰላም ወዳድ ባልሆኑ ህዝቦች የሚገፉ ሰዎች የፖለቲካ ሰለባ መሆን የለባቸውም። ኢትዮጵያን ሁላችንም በአንድነት በፍቅር በይቅርታ እንደተባለው የሃይማኖት ሰዎች አሁን በኢትዮጵያ ውስጥ ያሉት ወጣቶችም ሃይማኖተኞች ናቸው። በየሃይማኖታቸው ሰብከው በሰላም ኖሮ ይችን ነገር በጋራ ማልማት ይኖርባቸዋል ና ለሀገራችን ለሀገራቸው ጥፋትን የሚያመቀምቀምያመጣ ነገር መታቀብ ይኖርባቸዋል የሚል መልእክት አስተላልፈዋል። አያይዘውም በቤተ ክርስቲያናቸው ላይ እንዲህ ያለ ሁኔታ ሲከሰት የመጀመሪያ እንዳልሆነ ገልጸው የካቲት ሀያ አምስት ና ሀያ ስድስት ሁለት ሺ አስራ ሁለት ዓመተ ምሕረት በደቡብ ብሔር ብሔረሰቦች ክልል ጉራጌ ዞን ኮኪር ገደባኖ ጉታዘር ወረዳ መሀል አምባ ከተማ የሚገኝ የሙሉ ወንጌል አጥቢያ ቤተ ክርስቲያን ላይ ጥቃት እንደደረሰ ተላ ተናግረዋል። በደቡብ ክልል ውስጥ መሀል አምባ በምትባል አካባቢ ከተማ ዞን ማለት ነው። እንደዚሁ ሰዎች ተነስተው ቤተክርስቲያናችንን አቃጥሏል መንበታችንን። እንደዚሁ ደግሞ ብዙዎቹ ከቦታ ተፈናቅለዋል። እነዚህም ያደረሱ ደግሞ ሙስሊሞች ናቸው። የካቲት ሀያ አምስት ከምሽቱ ሶስት ሰዓት ተኩል ተነስተው በማይክራፎን ተነሱ ብሎ አላሁ አክበር ብለው በቤተ ክርስቲያን ላይ ዘመቻ ወጥቶ በግድዶ ስድስት ሰዎች አስሮ ስድስት ቀን ታስሮ አሁን ትላንት ነው የወጡት የተወሰኑቱ አንዱ ድዛው አስቀርቷል። እነዚህም እንደዚሁ ትልል ትልቅ አደጋ አድርሶ ወደ አርባ የሚሆኑ ምእመኖቻችን ከዛ ተፈናቅሎ በጎረቤት ክልል በኦሮሚያ ደቡብ ምስራቅ ምዕራብ ሸዋ ዞን በሰደም ሶዶ የሚባል ወረዳ በሀርቡ ጩሉል ከተማ በሙሉ ወንጌል ቤተ ክርስቲያን ተጠልሎ በእርዳታ ውስጥ ስር ውስጥ ናቸው እና እነዚህም ከፍተኛ የሆነ ሃይማኖት ጽንፈኞች በቤተ ክርስቲያናችን ላይ አሁን በአንድ ሳምንት ጊዜ ውስጥ ሁለት ጥፋት ነው የደረሰው። እስካሁን ድረስ አንዱ ሰው በእስር ቤት ነው የሚገኘው። ራሳቸው ደብድቦ ራሳቸው አስሮ። ስለዚህ እንደዚህ አይነት ጥቃት በተለያየ ቦታ በተለይ አሁን በዚህ በአንድ በአንድ ሳምንት ጊዜ ውስጥ እነዚህ ሁለት ከፍተኛ ጥፋቶች በቤተ ክርስቲያናችን በሙሉ ወንጌል ደርሷል። ስለዚህ ይህንን ለሚመለከተው መንግስት አካላት ያው ያመለከትን ነው ያለ ነው። መንግስት የሃይማኖት ነጻነት ባወጀበት ነጻነት የሃይማኖት እኩልነት ከታወጀ እንግዲህ አሁን ሰላሳ አመት ሆኖታል። አንዳንድ ቦታ ላይ እንደዚሁ ድንገተኛ ጥቃቶች አሉ። የዛን አካባቢ ደግሞ ለየት የሚያደርገው ጥቃቱ ከደረሰም በኋላ ችግሩን ለመፍታት የሚያነጋግርም ሆነ የእርምት እርምጃ ለመውሰድ ዝግጁ አካል አለመኖሩ ነው ብለዋል። እኛም በዚህ ጉዳይ ላይ መረጃን ለማግኘት ከዞኑ አስተዳደር ኃላፊዎች እስከ ጸጥታ መዋቅሩ ድረስ ሙከራ ያደረግን ሲሆን አንዳንዶቹ ጥያቄውን ካዳመጡ በኋላ ስልክ ዘግተውብናል። በመጨረሻም የጉራጌ ዞን አስተዳዳሪ አቶ መሀመድ ጀማል የእጅ ስልክ ላይ ተደጋጋሚ የስልክ ሙከራ አድርገን ስልካቸውን ስለማያነሱ ልናገኛቸው ሳንችል ቀርተናል። እንዳገኘናቸው ምላሻቸውን ለማካተት ጥረታችንን እንቀጥላለን። አድማጮች አሁን እስከ ማጠቃለያው ከሙዚቃ ጋር እንተዋችሁ። ሻላ ሻላዬ ቱገላዮ ሻላዬ ይሄዳለው ዛሬ

እቻ አሁን አድማጮች አሁን የዜና ማጠቃለያ እናነባለን። ኢትዮጵያ ውስጥ ኮሮና ቫይረስ ተገኘበት ከተባለው ሰው ጋር የተነካኩ ሶስት ሰዎች ኮሮና ቫይረስ እንደተገኘባቸው መረጋገጡን የኢትዮጵያ የጤና ጥበቃ ሚኒስቴር ባወጣው መግለጫ ጠቁሟል። ኢትዮጵያ ውስጥ ኮሮና ቫይረስ ያለበት የመጀመሪያው ሰው ባለፈው መጋቢት አራት እንደተገኘ ኢትዮጵያ ማስታወቋ የሚታወስ ነው። የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከአዲስ አበባ የከተማ አስተዳደርና ከኦሮሚያ ክልላዊ መንግስት የጤና ቢሮ ጋር በመተባበር ከታማሚው ጋር ንክኪ የነበራቸውን ሰዎች ሲከታተል ቆይቶ 117 ሰዎች ክትትል እየተደረገላቸው መሆኑን መግለጫው ጠቁመዋል። ሶስቱ ቫይረሱ የተገኘባቸው የተባሉት በሽተኞች አንደኛው የ42 ዓመት ዕድሜ ኢትዮጵያዊ ሲሆን፣ ሁለቱ የ44ና የ47 ዕድሜ የጃፓን ዜጎች ናቸው ይላል የኢትዮጵያ የጤና ጥበቃ ሚኒስቴር ያወጣው መግለጫ። የመጀመሪያው ታማሚ በአሁኑ ወቅት በለይቶ ሕክምና መስጫ ማዕከል እየታከመ እንደሆነና በጥሩ የጤና ሁኔታ እንደሚገኝ መግለጫው አክሏል። የተከበራችሁ አድማጮች የምሽቱ ዝግጅታችን ተጠናቀቀ። ነገ በመደበኛው የሰኞ ምሽት ዝግጅታችን እንገናኛለን። ለዛሬ በሁሉም ስፍራ ባሉ